ጦርነትና በየሀገራቱ ያለውን የፖለቲካ አለመረጋጋት ተንተርሶ በሚፈጠር ችግር ተሰደው በሊቢያ የሚገኙ ስደተኞች በባርነት እየተሸጡ እንደሚገኘው ባለፈው ማክሰኞ የዓለም አቀፉ የስደተኞች ድርጅት ያወጣው ዘገባ ያመለክታል። ራስን ለአደጋ ጋልጦ ቤተሰብን ለመርዳትና የራስን ኑሮ ለማሻሻል በሊቢያ በኩል የሚደረገው ስደት ሰውን እንደ እንስሳ እስከ ማሸጥ ያስደረሰ ነው ተብሏል። እንደ ሶማሊያ፣ ደቡብ ሱዳን፣ ኤርትራና ኢትዮጵያ ያሉ መንግስታት በዜጎቻቸው ላይ በሚያደርሱት ስቃይና እስራት ብሎም በአካባቢው የተባባሰው ድህነት ብዙ ዜጎች እንዲሰደዱ አድርጓል ተብለዋል። ለመሆኑ እነዚህ የሚሸጡ ስደተኞች ከየትኞቹ ሀገራት የመጡ ናቸው? በዓለም አቀፉ የስደተኞች ድርጅት የሊቢያ ጉዳይ ቃል አቀባይ ኦትማን ቤልቤሲ ለዶቼ ቬላ የሚከተለውን መልስ ሰጥተዋል። ዜግነታቸው የተለያዩ ሀገራት ሆነው በዋነኛነት ከምዕራብ አፍሪካ ሀገራት የመጡ ናቸው ለዚህ ለዘመናዊ ባርነት የተጋለጡት። እንደገናም ስደተኞቹ ያለ ፍላጎታቸው በተለያዩ ቦታዎች ታጉረው ይገኛሉ። ማን ነው ስደተኞቹን የሚሸጠው? አርምድ ግሩፕስ ኢን ዲፍረንት ፓርትስ ኦፍ ዘ ካንትሪ በተለያዩ ሀገሪቱ ቦታዎች የሚገኙ የታጠቁ ቡድናት ናቸው። እነዚህ ቡድናት ስደተኞቹን ያለ ፍላጎታቸው በእርሻ ስራ ላይም አሰማርተው ያሰራሉ። በየቤቱም አግተው አስቀምጠዋል፣ ወይንም ይቆልፉባቸዋል። አንዳንዶቹን ለማስለቀቂያ ገንዘብ ከቤተሰብ እንዲላክላቸው ያስደርጋሉ። ይህ ካልሆነም በገበያ አውጥቶ ለቀን ስራ ይሸጧቸዋል። ገዢዎቹም ለእያንዳንዱ የግል ስራ ይጠቀምባቸዋል። የሚያኗሯቸውም ንጽህናው በተጓደለ ቤትና የዕለት ጉርሱም እንዳይሞቱ ብቻ የሚሰጣቸው አነስተኛ ምግብ ነው። ኢ ሰብአዊ ጥቃትም ይፈጸምባቸዋል። ችግር አምጪ ናቸው ብለው ካሰቡም ይገሏቸዋል። ለመሆኑ ስደተኛውን እንዴትና ከየት ያገኛሉ? ሊቢያ ውስጥ መንገዱ ሁሉ በስደተኞች የተጥለቀለቀ ነው። እናም ይህ አንዱ መንስኤ ነው። በሌላ በኩል ደግሞ በፈቃዳቸው ወደ ሌላ ሀገር ለመሻገር በአሸጋጋሪዎቹ እጅ የሚገኙና ከደቡባዊ የሀገሪቱ ክፍል ወደ ምዕራቡ ክፍል የመጡ ናቸው። እነዚህ በተለያዩ ቦታዎች የተቆልፉባቸው የሚኖሩም ናቸው። ወይንም ብዙ ጊዜ በመንገድ ላይ የሚገኙ ሆኖ በአሸጋጋሪዎቹ የመታፈስ ጥቃት ሰለባና የጾታ ጥቃት የደረሰባቸው ሆኖ በተለያዩ የሀገሪቱ ክፍሎች ታግተው የተቀመጡም ናቸው። ነጻ የጉልበት አገልግሎት ለማግኘት መክፈል አለብህ ግለሰብን ወይንም ብዙ ሰዎችን ለመግዛት። ከዛም የሚፈልጉትን ስራ ያሰራቸዋል። በጣም ቀላል ነው። የሚሰራው ስራ ካለቀ ሊለቀቁ ይችላሉ፣ አሊያም ለሌላ ጥቃት ተጋላጭ ይሆናሉ ወይንም ደግሞ ግለሰቡ ለሌላ የሚሊሻ ቡድን መልሶ ይሸጣል። ሰዎቹ በትንሽ የገበያ ቦታዎች ወይንም በመኪና ማቆሚያ አካባቢዎች እንደሚሸጡ ከሸዋጮቹ ያመለጡ ስደተኞች መናገራቸውንም ቃል አቀባዩ ገልጸዋል። የተሻለ ሙያ ያላቸው ማለትም ቀለም መቀባት የሚችሉና ውሃ ለመቅዳት አቅም ያላቸው እስከ 500 ዶላር የሚሸጡ ሲሆን ዝቅተኛ ዋጋ ደግሞ 200 ዶላር ነው ተብሏል። ችግሩን ለመፍታት ጠንካራ መንግስት በአካባቢው ባለመኖሩ ሌሎች ስደተኞች ወደ ሊቢያ እንዳ ሳያመሩ ቃለ ቀባዩ መክረዋል። ለዶቼ ቬለ ራዲዮ ዘገባ መክብሸዋነኝ ከዋሽንግተን ዲሲ።